የአሜሪካ ድምፅ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ አርብ ጥር 9 2017 ዓ.ም ዝግጅታችን ጀመረ። በሰሜን ወሎ ዞን በቡግና ወረዳና በዋግምራ ብሔረሰብ አስተዳደር ዞን አራት ወረዳዎች ከፍተኛ የሆነ የምግብና የተመጣጠነ ምግብ እጥረት መከሰቱን የወልዲያ ዩኒቨርሲቲ አመለከተ። ተመራጩ ፕሬዝዳንት ዶናልድ ትራምፕ በመጪው ሰኞ 47ተኛ የአሜሪካ ፕሬዝዳንት ሆነው ቃለ መሀል ላይ ይፈጽማሉ። የምሽቱ ሰፋ ያለውን ጊዜያችንን የሚወስደውን በዚህ ዙሪያ የተጠናቀሩ ዘገባዎች ይሆናሉ። ሌሎች የሀገር ውስጥና የውጭ ዘገባዎችም በምሽቱ መሰናዷችን ተካተዋል። ሰላም ጤና ይስጥልኝ፣ እንደምናመሻችው የተከበራችሁ አድማጮችና ተመልካቾቻችን። ፕሮግራሙን በመምራት አብሬያችሁ የማመሻው ስመኝሽ የቆየ ነኝ። ብርሃን ኃይሉ ከስቱዲዮ ታቀናብርልናለች። ለዜናው ጽዮን ግርማ እዚህ አጠገቤ ትገኛለች። ፕሮግራማችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ መከታተል ትችላላችሁ። እስከ ምሽቱ አራት ሰዓት ድረስ አብረናችሁን ቆያለን። እናንተም አብራችሁን እንድትቆዩ እጋብዛለሁ። አሁን በቅድሚያ ከዓለም ዙሪያ ለተጠናቀሩት ዜናዎች ወደ ጽዮን አመሰግናለሁ ስመኝሽ። የምሽቱን ዜናዎች ይዤ ቀርቤ ያለው የደቡብ ሱዳን ፖሊስ የምሽት ሰዓት እላፊ አውጇል። ፖሊስ ሰዓት እላፊውን ያወጀው ትላንት ጠዋት ሱዳናውያን በመቃወም የተደረገው ሰልፍ ወደ ዘረፋ በማምራቱ ነው። ለተቃውሞ መነሻ የሆነው 29 ደቡብ ሱዳናውያን በዚህ ሳምንት በሱዳን ተገድለዋል በሚል እንደሆነ የኤኤፍፒ ዘገባ አመልክቷል። የሱዳን ሰራዊት ዋድ ማዳኒ የተሰኘችውን ከተማ ከፈጥኖ ደራሽ ኃይሉ ቁጥጥር ነጻ ካወጣ በኋላ ሲቪሎችን ገድሏል የሚል ክስ ቀርቦበታል። ጦርነቱ በሚያዝያ ወር 2015 ዓመተ ምህረት ከጀመረ ወዲህ ከታዩት ዘግናኝ ክስተቶች አንዱ እንደሆነም ተነግሯል። ከሟቾቹ ውስጥ ደቡብ ሱዳናውያን ይገኙበት እንደሆነ በገለልተኛ ወገን መረጋገጥ እንዳልቻለ የኤፍቢ ዘገባ አመልክቷል። በኢንተርኔት ላይ የወጡት ምስሎች የሐሙሱን ተቃውሞ እንደቀሰቀሱ ሲታወቅ ሰልፈኞቹ ሱቆችን ወደ መዝረፍ ሲያመሩ ፖሊስ የማስጠንቀቂያ ተኩስ መክፈቱም ተዘግቧል። ተቃውሞ በመዲናዋ ጁባና በሌሎች ሶስት ከተሞች እንደ እንደተካሄደም ታውቋል። በሱዳን በመካሄድ ላይ ያለው ጦርነት በአስር ሺህ የሚቆጠር ሕይወት ሲቀጥፍ አስራ ሁለት ሚሊዮን የሚሆኑትን ደግሞ ከመኖሪያ ቀያቸው አፈናቅሏቸዋል። አደራዳሪዎች በጋዛ የተኩስ አቁም ስምምነት ላይ ቴክኒካዊ ውይይት በማድረግ ላይ ናቸው። ከግብጽ፣ ቃጣር፣ ከአሜሪካና እስራኤል የተውጣጡ አደራዳሪዎች በጋዛ የተኩስ አቁም ስምምነት ላይ ቴክኒካዊ ያሉትን መስመላ ለመሻት ካይሮ ላይ ዛሬ ተገናኝተዋል። ስምምነቱ ከእሁድ ጀምሮ ተግባራዊ እንደሚሆን እንደሚጠበቅም መንግስታዊ መገናኛ ብዙሀን በዘገባቸው አስነብበዋል። በዛሬው ስብሰባ ላይ ወደ ጋዛ በቀን ስድስት መቶ እርዳታ የጫኑ መኪኖች እንዲገቡም ስምምነት ላይ መደረሱ ታውቋል። እርዳታ የጫኑ ከባድ መኪናዎች በግብጽ ድንበር በኩል በመጠባበቅ ላይ ናቸው ተብሏል። የእስራኤል የጸጥታ ካቢኔ ስምምነቱን ለማጽደቅ ዛሬ እንደሚሰበሰብ ይጠበቃል። ካቢኔው የሚያጸድቀው ከሆነም በጋዛ ድብደባውና ጦርነቱ ቆሞ ታጋቾች የሚለቀቁበት ሁኔታ እንደሚመቻች ተገልጿል። ለረዥም ጊዜ ይጠበቅ የነበረው የእስራኤልና የሀማስ ተኩስ የማቆም ስምምነት ጦርነቱ የሚያቆም ከሆነ በጋዛ የሚኖሩ ፍልስጤማውያን ወደ መኖሪያቸው ለመመለስ እንደጓጉም ተመልክቷል። ፍልስጤማውያኑ ወደ መኖሪያቸው የሚመለሱ ቢሆን እንኳን አብዛኞቹ ምንም የቀረን ንብረት እንደማይኖራቸው፣ መልሶ ግንባታ ቢያስቡም የማይቻል እንደሆነ ተገልጿል። የእስራኤል ድብደባ በርካታ መንደሮችን ወደ አመድነት ቀይሯል። ወደ ሌላ ዘገባ ስናልፍ የናይጄሪያ ሰራዊት ከሰባ በላይ ታጣቂዎችን መግደሉን አስታወቀ። በናይጄሪያ በሰሜን ምዕራብ በቦርኖ ግዛት በተደረገ ዘመቻ ሰባ ስድስት የእስልምና አክራሪ ታጣቂዎች መገደላቸውን የሀገሪቱ ሰራዊት አስታውቋል። ካለፈው ሳምንት ጀምሮ እስከ ሰኞ ድረስ በተደረገው ዘመቻ ሰራዊቱ ሰባ ሁለት ታጣቂዎችን ማርኮ ስምንት የሚሆኑ ታጋዦችን ማስለቀቁን የሰራዊቱ ቃል አቀባይ ኤድዋርድ ቡባ አቡጃ ላሉ ጋዜጠኞች በሰጡት መግለጫ ተናግረዋል። ጽንፈኞች ብለው የገለጿቸው ታጣቂዎች ከየትኛው ቡድን ጋር ግንኙነት እንዳላቸው ቃል አቀባዩ አለማመልከታቸውን የአሶሺየትድ ፕሬስ ዘገባ አመልክቷል። ዘመቻው የሰራዊት አባላቶቹ ተገድለው እንደሆነ ቃል አቀባዩ ከመግለጽ ተቆጥበዋል። የሰራዊቱ መግለጫ የመጣው የቦኮ ሀራም ሚሊሻ ሳይሆኑ አይቀሩም የተባሉ ታጣቂዎች በሌላ የቦሮኖ ግዛት ውስጥ አርባ አርሶ አደሮችን እንደገደሉ በተነገረ ቀናት ውስጥ ነው። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ የራዲዮ በቴሌቪዥን ስርጭታችን ነው። ወደ ተከታዩ ዘገባችን ስናልፍ ደግሞ እዚህ ዩናይትድ ስቴትስ የሚያቆየን ነው። ቲክቶክ በአሜሪካ እንዲታገድ የፌዴራሉ ፍርድ ቤት የሰጠውን ውሳኔ ጠቅላይ ፍርድ ቤቱ አጸና። ቲክቶክ እስከ መጪው እሁድ ድረስ ከቻይና ኩባንያ ባለቤትነት ወጥቶ ለሌላ አካል ካልተሸጠ በአሜሪካ እንዲታገድ የፌዴራል ጠቅላይ ፍርድ ቤት የሰጠውን ውሳኔ ጠቅላይ ፍርድ ቤቱ ዛሬ በሙሉ ድምፅ አጽድቆታል። ጠቅላይ ፍርድ ቤቱ ዛሬ በሰጠው ውሳኔ ቲክቶክ ከቻይና ጋር አለ ያለው ግንኙነት በብሔራዊ ደህንነት ላይ የሚደቅነው ነው አደጋ የመድረኩ መታገድ አንድ መቶ ሰባ ሚሊዮን የሚሆኑ አሜሪካውያን እና የመናገርና ሀሳብን የመግለጽ ነፃነትን ይገድባል ከሚለው ስጋት ይበልጥ እንደሚያመዝን አስታውቋል። ቲክቶክ የግድ ለሌላ ወገን ተላልፎ መሸጡ የማይቀር ጉዳይ እንዳልሆነ የአሶሽትድ ዘገባ ያመለክታል። በውሳኔው መሰረት አዲስ ተጠቃሚዎች መተግበሪያውን መጫን ወይም ማደስ አይችሉም። መተግበሪያው በስልካቸው ላይ ቢቆይም ሊሰራ እንደማይችል የፍትህ ሚኒስቴር ለፍርድ ቤቱ ባስገባው ሰነድ ተመልክቷል። ተመራጩ ፕሬዚዳንት ዶናልድ ትራምፕ ሰኞ ስልጣኑን እስኪረከቡ ድረስ ጠቅላይ ፍርድ ቤቱ እገዳውን እንዲያዘገየው ጠይቀው ነበር። ትራምፕ ቲክቶክን ከመታደግ እንደሚያድኑ ቢያስታውቁም በምን መንገድ እንደሆነ ግን አልገለጹም። የጠቅላይ ፍርድ ቤቱ ውሳኔ የመጣው ትራምፕ ጉዳዩን በድርድር እንደሚፈቱ ባስታወቁበትና የጆ ባይደን አስተዳደርም በመጨረሻው የስልጣን ቀኑ ሕጉን ተፈጻሚ እንደሚያደርግ ባመለከተበት ሁኔታ ነው። ቲክቶክ ላይ 14.7 ሚሊዮን ተከታይ ያላቸውና የመድረኩ ጠቃሚነት የሚገነዘቡት ትራምፕ የቲክቶክ ባለቤቶች አሁን ገዢ እንዳላገኙ ማስታወቃቸውን ከማይቀበሉት ከፍተኛ የሪፐብሊካን ፓርቲ የሴኔት አባላት በተቃራኒ ቆመዋል። ባይደን የ2500 እስረኞችን ቅጣት አቀለሉ። ተሰናባቹ ፕሬዚዳንት ጆ ባይደን ከአደንዛዥ እጽ ጋራ በተያያዘ በእስር ላይ የሚገኙ የ2500 እስረኞች ቅጣት እንዲቀልላቸው ውሳኔ አሳልፈዋል። ቅጣቱ እንዲቀልላቸው የተወሰነላቸው ግለሰቦች ሁከት አልባ በሆነ መንገድ፣ ነገር ግን ከአደንዛዥ እጽ ጋራ ዝውውር ጋር በተያያዘ ጥፋተኛ ተብለው በእስር ላይ የሚገኙ እንደነበር ተጠቁሟል። የዛሬውን ጨምሮ በአጠቃላይ ባይደን በስልጣን ዘመናቸው በምህረትና የቅጣት ማቅለያ ያደረጉላቸው ሰዎች ቁጥር ከማንኛውም ፕሬዝዳንት ከፍተኛው እንደሆነ ተመልክቷል። ባይደን እንዳስታወቁት የቅጣት ማቅለያው የተደረገላቸው ግለሰቦች በአሁኑ ጊዜ ባለው ሕግ ቢዳኙ ኖሮ ቅጣቱ ዝቅተኛ ይሆንላቸው ነበር። ተጨማሪ እስረኞችም የቅጣት ማቅለያ ሊደረግላቸው እንደሚችል ባይደን ጥቆማ ሰጥተዋል። ተመራጩ ፕሬዚዳንት ዶናልድ ትራምፕ ስልጣኑን እስከሚረከቡ ባለው ሌሎች ጊዜ ውስጥም ሌሎች ምህረቶችና የቅጣት ማቅለያዎችን እንደሚመለከቱም አስታወቀዋል። ይህ በትራምፕ አስተዳደር ኢላማ ሊሆኑ ይችላሉ የሚል ስጋት ስላለባቸው ባለስልጣናትና አጋሮች ቀድሞው ምህረት ማድረግን ሊጨምር እንደሚችልም ተገምቷል። ባይደን ባለፈው ወር 1500 ለሚሆኑ እስረኞች የቅጣት ማቅለያ ያደረጉ ሲሆን ለ39 ደግሞ ምህረት አድርገዋል። ይህም በታሪክ በአንድ ቀን ውስጥ የተሰጠ ከፍተኛው ምህረት ነው ተብሏል። በተጨማሪም በፌዴራል ደረጃ የሞት ቅጣት ከሚጠብቃቸው አርባ ግለሰቦች መካከል ለ37ቱ ወደ ዕድሜ ልክ ስርዓት እንዲቀየርላቸው አድርገዋል። ባይደን በተጨማሪም ከጦር መሳሪያ እና ከግብረ ከግብር ጋር በተያያዘ ጥፋተኛ ለተባሉት ልጃቸው ሀንተር ባይደን በቅርቡ ምህረት አድርገዋል። አድማጮች፣ ለዜናው የተመደበው ጊዜ በዚህ አበቃ። ከቀሪ የአርብ ምሽት ዝግጅቶቻችን ጋር ከስምንሽ ቆየ ጋር እተዋቸዋለሁ። ጽዮን ግርማን ለዓለም ዜናዎቹ እጅግ አድርግ ያመሰግናለሁ። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ አርብ ጥር 9 2017 ዓ ም ዝግጅታችንን ነው ከአሜሪካ ድምጽ እየተከታተላችሁት ያላችሁት። የዌብና የማህበራዊ ድህረ ገጽ ፕሮዱሰራችን አበባየሁ ገበያውም አብራን ታመሻለች። ፕሮግራሙን በመምራት አብራችሁ ቆየው ስመኝሽ የቆየ ነኝ። በድጋሚ ለማስታወስ ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ መከታተል ትችላላችሁ። አሁን ቀዳሚ ወደሆነው የአብይ ርዕስ ዘገባ እንለፍ። በሰሜን ወሎ ዞን በቡግና ወረዳና በዋግምራ ብሔረሰብ አስተዳደር ዞን አራት ወረዳዎች ከፍተኛ የሆነ ምግብና የተመጣጠነ ምግብ እጥረት መከሰቱን ወልዲያ ዩኒቨርሲቲ አዲስ ባስጠናው የዳሰሳ ጥናት አመልክቷል። በዚህ ዙሪያ የተጠናቀረው ዘገባ ወደ በኋላ ላይ እንመለስበታለን። አሁን የምናልፈው በኢትዮጵያ በ25 ዓመት ውስጥ ከ400 በላይ ርዕደ መሬቶች መከሰታቸውን ወደሚመለከተው ዘገባ ይሆናል። ባለፉት 25 ዓመታት ከ400 በላይ ርዕደ መሬቶች መከሰታቸውን ጥናቶች አመለከቱ። የአዲስ አበባ ዩኒቨርሲቲ ባለሙያዎች ዛሬ በተዘጋጀ በግንባታ ኮዶችና መስፈርቶች ላይ የሚመክር የውይይት መድረክ ላይ ባቀረቡት ጥናት ስምጥ ሸለቆን መነሻ ያደረገው ርደ መሬት ድግግሞሹ እየጨመረ መምጣቱን ተናግረዋል። በፈረንጆቹ አቆጣጠር ከ2024 ወዲህ ባለው አንድ ዓመት ብቻ እስከ 150 ርደ መሬቶች መመዝገባቸውን የተናገሩት ባለሙያዎቹ በተለይም ካለፈው መስከረም ጀምሮ የታየው ርደ መሬት በግንባታዎችና መሰረተ ልማቶች ላይ መጠነኛ ጉዳት ማስከተሉን ጠቅሰዋል። ገብረ ሚካኤል ገብረ መድህን ጉዳዩን ተከታትሏል። ዛሬ ጥቅምት 9 2017 ዓ ም በግንባታ ኮድና መስፈርት ዙሪያ በሚወያይ መድረክ ላይ ኢትዮጵያ ውስጥ እያጋጠሙ ያሉትን ርዕደ መሬቶች የሚዳስሱ ጥናቶች ቀርበዋል። ከጥናት አቅራቢዎቹ አንዱ የሆኑት በአዲስ አበባ ዩኒቨርሲቲ የሥነ ምድር ጥናት ትምህርት ቤት ባልደረባ ዶክተር ትሩፋት ኃይለማርያም እያጋጠሙ ያሉት ርዕደ መሬቶች ከእሳተ ገሞራ ጋር ቁርኝት እንዳላቸው ተናግረው እንቅስቃሴው ከጊዜ ወደ ጊዜ እየጨመረ መምጣቱን ገልጸዋል። ዶክተር ትሩፋት ከአሜሪካው ጂኦሎጂካል ሰርቬይ የተወሰደ መረጃን ጠቅሰው ለአሜሪካ ድምፅ በሰጡት ማብራሪያ ባለፉት 125 ዓመታት ውስጥ በርካታ ርዕደ መሬቶች መከሰታቸውን አመልክተዋል። ወደ 542ቱ ከ1900 ጀምሮ የተመዘገቡ ነው። ከ2000 በኋላ ደግሞ ወደ 437 ይሆናልና አብዛኛው የተከሰተው ከዚህ 2000 ከመጣ በኋላ ነው። ቤዚካሊ እነዚህ 2005 ላይ 172ቱን ይይዛል። እንደገና ደግሞ ወደ 150 የሚሆነው ደግሞ አሁን በዚህ 3 ሳምንት አራት ሳምንት ያየ ናቸው ናቸው እና ይህን ስታየው የተወሰነ የተወሰነ አመት ላይ ይጨምራሉ። እነዛም ከዚህ ከእሳተ ገሞራው ጋር ይያያዛሉ። ቅድም እንዳልኩት በኢትዮጵያ ውስጥ በታሪክ በአብዛኛው ርዕደ መሬት የሚከሰተው በስምጥ ሸለቆ አካባቢዎች ነበር ያሉት ዶክተር ትሩፋት ከቅርብ ጊዜ ወዲህ ግን የስምጥ ሸለቆ ባህሪ በራሱ እየተለወጠ መምጣቱንና ካለፈው መስከረም ወር ጀምሮ እየተከሰተ ባለው ርዕደ መሬት አዳዲስ ነገሮች እየታዩ መሆናቸውን ተናግረዋል እስከዛሬ ድረስ ያየናቸው ዕርዝ ኮይቆች የሚሰሙት ሪፍት ውስጥ ባሉ ከተሞች እና ቪሌጆች ላይ ነው ይሄኛው ግን ስትሬንጅሊ አዲስ አበባም ድረስ ይሰማል ዝም ብለን ስናስበው በሬክተር ስኬል ከአምስት ሆና ደረጃ አምስት የሆነ ከመቶ ኪሎ ሜትር በላይ አልፎ አዲስ አበባ በዚህ ደረጃ ንዝረት መፍጠሩ አንዱ ያልተለመደ ነገር ነው። ቀደም ሲል በሬክተር ስኬል እስከ 6.5 የሚለካ ርዕደ መሬት ተመዝግቦ እንደነበር ዶክተር ትሩፋት አውስተው በቅርቡ መታየት በጀመረው ርዕደ መሬት ደግሞ ከፍተኛው 5.8 እንደሆነ አብራርተዋል። እስካሁን ባለው ክስተት አማካዩ 4.7 ሬክተር ስኬል እንደሆነ ገልጸው፣ በግንባታ ወቅት ግን ባለሙያዎች ከ5.2 እስከ 7.2 ድረስ የሚለኩ ርዕደ መሬቶችን ታሳቢ እንዲያደርጉ እንመክራለን ብለዋል። በውይይት መድረኩ ላይ በቅርቡ ያጋጠሙት ርዕደ መሬቶች ያስከተሉትን ተጽዕኖ የሚዳስስ ጥናትም ቀርበዋል ይህንን ጥናት ያቀረቡት በአዲስ አበባ ዩኒቨርሲቲ የጂኦ ቴክኒካል ምህንድስና ክፍል ኃላፊ ዶክተር ትንሣኤ ገብረ መድህን ናቸው ከመስከረም ወዲህ የታየው ርዕደ መሬት በአፋር ክልል ጉዳት አስከትሏል ሲሉም ይገልጻሉ ከመስከረም አካባቢ ጀምሮ ርዕደ መሬቱ ያሉን ኢንፍራስትራክቸሮች ቤቶች ላይ ፋብሪካ ላይ ያው ቅድም እንዳየነው የመንገድ ላይ ድልድዮች፣ የባቡር ሀዲዶች ላይ በጣም ትልቅ ተጽዕኖ አድርጎባቸዋል። ሲግኒፊካንት የሆነ ዳሜጅ አይተናል፣ ወይም ዊትነስ አድርገናል። ከቅርብ ጊዜያት ጀምሮ እየታየ ያለው የርዕደ መሬት መጠን ቀላል የሚባል እንደሆነ የተናገሩት ዶክተር ትንሣኤ ተጽዕኖ ግን ጉልህ ነበር ብለዋል። ርዕደ መሬቱ በከሰም የስኳር ፋብሪካ ግድብና ሕንፃዎች ላይ አነስተኛ ጉዳት ማስከተሉን አመልክተው ምናልባት ወደፊት የከፋ ሁኔታ እንዳይመጣ ከግድቡ በታች ያሉ ነዋሪዎችን ወደ ሌላ ቦታ ማዛወር እንደሚያስፈልግ ገልጸዋል። እስካሁን እየተመዘገቡ ያሉት ርዕደ መሬቶች አነስተኛ የሚባሉ ቢሆኑም በተለይ በሕንፃዎች ላይ የጥንቃቄ ስራዎችን ለማከናወን እንዲቻል ትምህርት እየሰጡን ይገኛሉ ብለዋል። ህንፃዎቻችን መመርመር አለባቸው። በተለይ በጣም ብዙ ህዝብ የሚሰበሰብበት እንደ ሆስፒታል፣ ትምህርት ቤቶች እንደዚህ እነኝን አሁን በደንብ ዲቴል የሆነ ጥናት ተደርጎባቸው ይህ የመሬት መንቀጥቀጥ ሀፕን ቢያደርግ ይቋቋሙታል ወይ? ሳይቋቁሙትም የሚቋቋሙት ከሆነ ፋይን፣ ካልሆነ ደግሞ የሆነ ይህን ማጠናከር ማለት ህንፃውን እንዲጠናከር ማድረግ ወደዛ መሄድ አለብን እና ይህንን ነው መለው በውይይት መድረኩ ላይ ንግግር ያደረጉት የኢትዮጵያ ኮንስትራክሽን ባለሥልጣን ዋና ዲሬክተር ኢንጂነር መስፍን ነገው በበኩላቸው የግንባታ ዘርፉ ዘመኑን የሚመጥን ቴክኖሎጂ፣ የግንባታ ኮድና መስፈርት እንደሚያስፈልገው ገልጸዋል። በውይይት መድረኩ ላይ የቀረቡት ጥናቶች ለዘርፉ ቀጣይ ዕድገት የላቀ ሚና የሚጫወቱ መሆናቸውንም ተናግረዋል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ። አሜሪካ ብሔራዊ ጥቅሟን ማስቀደም አለባት ሲሉ የእጩ የውጭ ጉዳይ ሚኒስትር ማርኮ ሮቢዮ ተናገሩ። ተመራጩ ፕሬዚዳንት ዶናልድ ትራምፕ ለውጭ ጉዳይ ሚኒስትርነት ያጫቸው ሪፐብሊካኑ ማርኮ ሩቢዮ ትላንት ከሕግ አውጪው አካላት ጥያቄዎችን አስተናግደዋል። ሩቢዮ ለሴኔት ባልደረቦቻቸው እንደተናገሩት ለስልጣኑ የሚበቁ ከሆነ ለአሜሪካ ብሔራዊ ጥቅም ዋና ትኩረት ይሰጣሉ። የአሜሪካ ድምጽ የምክር ቤት ዘጋቢ ካትሪን ጂፕሰን ከካፒቶል ያደረሰችውን ዘገባ እንግዱ ወልዴ ያቀርበዋል። ሪፐብሊካኑ እንደራሴ ማርኮ ሩቢዮ ለተመራጩ ፕሬዚደንት ዶናልድ ትራምፕ በውጭ ጉዳይ ሚኒስትርነት ለማገልገል የሚሾሙ ከሆነ የአሜሪካንን ጥቅም እንደሚያስቀድሙ ቃል ገብተዋል። ዋናውን ብሔራዊ ጥቅማችንን ከምንም በላይ ማድረግ በሌሎች አገሮች ጉዳይ አልገባም ብሎ መነጠል ወይም አይሶሌሽንዝም አይደለም። ብሔራዊ ጥቅማችንን ማዕከሉን ያደረገ የውጭ ጉዳይ ፖሊሲን መከተል ጊዜ ያለፈበት ነገር አለመሆኑን በጋራ መገንዘብ ማለት ነው። ሩቢዮ በሴኔቱ 14 ዓመታትን ባገለገሉበትና የውጭ ጉዳይ ኮሚቴ ውስጥ ባሉ ዲሞክራትም ሆነ ሪፐብሊካን አባላት መልካም አቀባበል ተደርጎላቸዋል። ሪፐብሊካኑ ሴናተር ሪክ ስካት President elect Trump <coughs> and Senator Rubio are clear eyed and understand that where freedom and democracy exist. <laughs> ማርኮ በኮሚኒስት ቻይና ኪዩባ ቬኔዙዌላ እና ኒካራጓ ያሉትን አገዛዞች በሚፈጽሙት አፈናና አምባገነንነት በተጠያቂነት ወጥረው በመያዝ ጠንካራ ታሪክ ያስመዘግቡ ናቸው። ከፕሬዝደንት ትረምፕ ጋር ሆነው ኮሚኒስት አገዛዞች በሚፈጽሙት ወንጀል እንዲቀጡ ይሰራሉ። ዩክሬን በሩሲያ በተቃጣባት ወረራ ምክንያት በመካሄድ ላይ ያለውን ጦርነት ወደ ስልጣን እንደተመለሱ እንደሚያስቆሙ ትረምፕ አስታውቀዋል። ይህ እቅድ ምን ሊመስል እንደሚችል ዲሞክራት ሴናተሮች ለሩቢዮ ጥያቄ አቅርበዋል። ሴናተር ጂን ሻሂን በሴኔቱ የውጭ ጉዳይ ኮሚቴ ከፍተኛ የዲሞክራቲክ ፓርቲው አባል ናቸው። ዩክሬንና ሩሲያ ጠንካራ አቋም ይዘው ወደ ድርድር ጠረጴዛ መምጣታቸውን ለማረጋገጥ እኛ ማድረግ ያለብን አስፈላጊ ጉዳይ ምንድን ነው ብለው ያስባሉ? ሴናተር ሩቢዮ ምላሽ አላቸው። የዩናይትድ ስቴትስ መንግስት ይፋዊ አቋም ጦርነቱ መቆም አለበት የሚለው መሆን ያለበት ይመስለኛል። እዚህ ላይ እኛ ይህ እንዲሆን ምን አይነት ሚና ልንጫወት እንችላለን የሚለው ጥያቄ ይመጣል። እንደሚመስለኝ በመጀመሪያ ደረጃ በደንብ ግልጽ መደረግ ያለበት ነገር አለ። በዚህ ሂደት በጠቅላላው ከባይደን አስተዳደር ጋር የማልስማማበት ልዩነት ነበረኝ። ያም የዚህ ጦርነት የመጨረሻ ግብ ምን እንደሆነ ፈጽሞ በግልጽ አስቀምጠው አለማወቃቸው ነው። ሩቢዮ በተጨማሪም በጋዛ የተካሄደው የተኩስ ማቆም የሚያመጣውን መልካም አጋጣሚ በተመለከተ ተናግረዋል። በአሁኑ ወቅት በመካከለኛው ምስራቅ ከዘጠና ቀናት በፊት ያልነበሩ እድሎች መጥተዋል። ሊባኖስ ውስጥ እየሆነ ያለው፣ ሶሪያ ውስጥ እየሆነ ያለው አለ በቀጣይም ደግሞ በተደረሰው ስምምነት ሀማስ በወሰደው እርምጃ ምክንያት በዘግናኝ ሁኔታ የተያዙ ታጋቾች እንደሚለቀቁ ተስፋ እናደርጋለን። እነዚህ ሶስት ነገሮች በየራሳቸው ወይም ደግሞ በአንድነት ተዳምረው በመካከለኛው ምስራቅ ያመጡት ሁኔታ አለ። እሱን ይዘን ልዩ ታሪካዊ እድሎች እንዲፈጠሩ በር እንዲከፈት ለመስራት እንችላለን ብዬ አስባለሁ። እጩ የውጭ ጉዳይ ሚኒስትር ስለ መጻዒው ጊዜ ሲናገሩም ለአሜሪካ ከባዱ ስጋት የሚመጣው ከቻይና ኮሚኒስት ፓርቲ እንደሆነ አስታውቀዋል። ሶቪየት ህብረት ያልነበሯት ነገሮች አሏቸው። በቴክኖሎጂ፣ በኢንዱስትሪ፣ በኢኮኖሚ፣ በጂኦፖለቲካና በሳይንስ በሁሉም መስክ ተፎካካሪ ሆነዋል። ው እጅግ ልዩ የሆነ ፈተና ነው። የሃያ አንደኛውን ክፍለ ዘመን መገለጫ የሚሆኑ ጉዳዮች አንዱ እንደሚሆን አምናለሁ። ከኪውባ ከመጡ ቤተሰቦች ወገን የተወለዱት ሩቢዮ ስልጣናቸው የሚረጋገጥ ከሆነ ከላቲን ወገን የሆኑ የመጀመሪያው የውጭ ጉዳይ ሚኒስትር ይሆናሉ። ሴነቱ ሽመታቸውን ለማጽደቅም ሆነ ላለመቀበል በሚቀጥለው ሳምንት ድምፅ ይሰጣል ተብሎ ይጠበቃል። በሰሜን ወሎ ዞን የተከሰተውን የምግብ እጥረት የሚመለከተው ዜና ዝርዝር ደርሶናል። በሰሜን ወሎ ዞን በቡግና ወረዳ እና በዋገምራ ብሔረሰብ አስተዳደር ዞን አራት ወረዳዎች ከፍተኛ የሆነ ምግብና የተመጣጠነ ምግብ እጥረት መከሰቱን ወልዲያ ዩኒቨርሲቲ እንዳጠናው የተገለጸ አዲስ የዳሰሳ ጥናት አመልክቷል። የአካባቢው ባለስልጣናት በአካባቢው ያለው የሰብአዊ ድጋፍ ችግር አሳሳቢ ደረጃ ላይ እንደሚገኝም ገልጸዋል። በአሜሪካ ድምጽ የተጠናቀረውን ዘገባ ኤደን ገረሞ ታቀርበዋለች። በሰሜን ወሎ ዞን ወልዲያ ከተማ የሚገኘው የወልዲያ ዩኒቨርሲቲ በሁለቱም ዞኖች ሰሞኑን አደረግኩት ባለው የዳሰሳ ጥናት በአካባቢዎቹ ባጋጠመ የምግብ እጥረት ቀውስ ሴቶችና ህጻናትን ጨምሮ የ19 ሰዎች ህይወት አልፏል። የአሜሪካ ድምጽ የአፍሪካ ቀንድ የአማርኛ አገልግሎት በታህሳስ ወር መግቢያ ላይ በቡግና ወረዳ አራት ቀጠናዎች የተደረገውን የዳሰሳ ጥናት ግልባጭ አግኝቷል። የዳሰሳ ጥናቱን ለማድረግ በወልዲያ ዩኒቨርሲቲ ከተመረጡት አምስት አባላት መካከል አንዱ እንደሆኑና የጥናቱ ቡድን መሪ መሆናቸውን ለአሜሪካ ድምጽ የተናገሩት አቶ ጌታ ነው ነት ከተመረጡ የአካባቢው ነዋሪዎች ጋር ባደረጉት ውይይት የሞቱ ሰዎች መኖራቸው እንደሰሙ ገልጸዋል። ለጥናት ወደ አካባቢው የተንቀሳቀሰው ቡድን ግን በቆይታው የሞቱ ሰዎችን እንዳላገኝ አመልክቷል። በነዋሪዎች መሞታቸው ስለተገለጹ ሰዎች ያሟሟታቸውን ምክንያት ዩኒቨርሲቲው ተጨማሪ ጥናት እንደሚያደርግ አቶ ጌታ ነው አክለው ገልጸዋል። በተፈጠረው ችግር የተጎዱ ወገኖችን በማነጋገር ከተመረጡ የማህበረሰብ ክፍሎች ጋር የትኩረት ቡድን ውይይት ማድረጋቸውን የገለጹት አቶ ጌታ ነው በውይይቱ ወቅት ነዋሪዎቹ ከባድ የምግብና የተመጣጠነ ምግብ እጥረት እንዲሁም የመድኃኒት እጥረት እንዳለ ገልጸዋል ብለዋል። ፈጣን የሆነ የዳሰሳ ጥናት ነው የተደረገው። አራት ጤና ጣቢያዎች አሉ። ግማሽ ግማሽ ቀን አድርገን ቅዳሜ ከዚህ አይና ገባን። አርብ ዕለት ቅዳሜ ጠዋት ቆብ ነበር፣ ቅዳሜ ከሰዓት ትርኮ፣ እሑድ አይና እና ቅዱስ አርቢና። ይህን ማለት አራት ጤና ጣቢያዎች ነው። አራት ክላስ ተረስገን ነው አሰስ ለማድረግ የሞከርነው እኛ በሄድንበት ባየንበት የምግብ እጥረት ተከስቷል። የተወሰኑ ሕፃናት ስታብላይዜሽን ሴንተር ላይ ነበሩ። ይሄ ማቆያ ማለት ነው። ሲቪራቲስ አድሚኒስትሬሽን እዛ የደረሱት ከዛ ደግሞ በጣም ኮምፕሊኬትድ ሳም የሚባሉት ወደ ስታብላይዜሽን ሴንተር የገቡት ጋር ነው። እኛ ለማየት የቻለ ጤና ጣቢያዎችን ላይ ሴንተር ያደረግነው እዛ ነው። ከዛ በመቀጠል የሃይማኖት አባቶችን ግሩፕስኬሽን ማለት ነው። ችግሩ ከተገለጸው በላይ ወይም ሚዲያ ላይ ከወጣው በላይ የገዘፈ ነው። በዛ ነው በራፒድ አሰስመንቱ ለማግኘት የቻልን የሞቱ ሰዎች አጋጥሟችሁ ነበር። የጠቀሱልን አሉ። አቶ አይነትን ለማለት ሞክራን፣ ግን ፈርዘ ኢንቨስቲጌሽን ይጠይቃል። ምክንያቱም እነዚህ ሰዎች አካባቢው ከ የመድኃኒት ጥረትም አለ፣ ራብም አለ። ስለዚህ ተጨማሪ ነገር ሊኖረው እንደሚችል አስበናል። ዩኒቨርሲቲው ግን በሰፊው ወደፊት ቀጥሎበት ይሄኛው ጋር በተነገረ ጋር ቫሪፋይ አድርገን በደንብ ይሄ በምን ምክንያት ነው እንደዚህ የሆነው ማለት ከመድኃኒት ጋር ተጨምሮ ከራብ ብቻውን ነው ወይ የሚለውን ከዘንድ የሚሄድበት ብለን ነው። ለዛ ነው ጥያቄ እንትን ካላቡት በጣም ይቅርታ። በወረዳው የቆብ አቡነ ተክለ ሃይማኖት ቤተ ክርስቲያን አስተዳዳሪ መሆናቸውን የገለጹት ቄስ ተስፋው ወዳጄ በውይይቱ ከተሳተፉት መካከል አንዱ ናቸው። ቄስ ተስፋው ለአሜሪካ ድምጽ እንደተናገሩት ለአጥኚ ቡድኑ አባላት በተመጣጠነ ምግብ እጥረት የተጎዱ ህጻናትን እንዳስጎበኙ ተናግረዋል። ብዙዎቹ በአልጋ ቁራኛ በደዌ ዳኛ ተቀምጠው እንዳሉና በተግባር ማየት አይተናቸዋል። በመሰረቱ ያኔ ገብቶ እራሳቸው የተኙትንም ህፃናቱንም አይተዋል። ከቃለ ምልል በተግባር የያዩበት መንገድ አለ። የወልድያ ዩኒቨርሲቲ ማለት ነው ካኑ የሞቱቱ እንደኛ ቀበሌ ቀበሌ አስራ ሁለት የለም ሰባ ስምንት አካባቢ የሚሆኑ ህጻናት ማለት ነው በጣም የከፋ ደረጃ ላይ ነበሩ። እነዚህ ግን አብዛኛዎቹ አሁን እያገገሙ ነው። በእርግጥ አንድ ህጻን እንደሞት አስታውሳለሁ። የተባለ ቀበሌ እዛ አካባቢ አንድ ህጻን የተለየ ቦታ ጣልቋን የሚባል ቦታ እሱ አንድ ህፃን እንደሞተ አውቃለሁ። እኛ ቀበሌ ግን አላወኩም እስካሁን ድረስ በምግብ እጥረት ሞቶ የተባለ በመረጃ ላይ የለኝም። በምግብ እጥረት ሞቱን ስለገለጹት ህፃን ቤተሰቦቹ እንዲያገናኙንና ቃለ መጠይቅ ለማድረግ የአሜሪካ ድምጽ የሞከረ ሲሆን ቤተሰቦቹ በገጠር ስለሚገኙና ስልክ ስለሌላቸው ማግኘት አልቻለም። በሰሜን ወሎ ዞን ስር የሚገኘው የቡግና ወረዳ የጸጥታ ችግር ካለባቸው አካባቢዎች መካከል አንዱ ሲሆን በመንግስት ኃይሎችና በፋኖ ታጣቂው ቡድኖች መካከል በሚያዚያ ሁለት ሺ አስራ አምስት ዓመት ጦርነት ከተቀሰቀሰ በኋላ ካለፈው ሐምሌ እስከ ታህሳስ ወር ድረስ ለስድስት ወራት ያህል ወደ አካባቢው ምንም አይነት የእርዳታ እህል አልገባም። ባለፈው ወር የሀገር ሽማግሌዎችና የሃይማኖት አባቶች ባደረጉት ድርድር ወደ ስፍራው የእርዳታ እህል መጓጓዙን መዘገባችን ይታወሳል። በቡግና ወረዳ በተካሄደው የዳሰሳ ጥናት አስር ሺ አምስት መቶ ሀምሳ አንድ ህጻናት በተመጣጠነ ምግብ እጥረት መጎዳታቸው የተረጋገጠ ሲሆን ከእነዚህ ውስጥም ስምንት መቶ ዘጠና አራት ህጻናት ለከፋ የተመጣጠነ እጥረት ተዳርገዋል። ሰላሳ አንዱ ደግሞ ውስብስብ ጤናና የተመጣጠነ ምግብ እጦት እየተሰቃዩ እንደሚገኙም ተጠቅሷል። የኢትዮጵያ የፌዴራላዊ አደጋ ስጋት ስራ አመራር ኮሚሽነር አምባሳደር ሽፈራው ተክለ ማርያም ባለፈው ወር ለኢትዮጵያ ዜና አገልግሎት እንደተናገሩት መንግስት ችግሩን ለመፍታት በትኩረት እየሰራ ነው ብለዋል። አምባሳደር ሽፈራው ሀገሪቱ ለተቸገሩ ወገኖች ሰብአዊ ድጋፍ ለማድረግ የሚያስችል በቂ ክምችትና ዝግጅት እንዳላት የገለጹ ሲሆን ከልማት አጋሮች ጋርም በጋራ እየሰራች መሆኑንም አክለዋል። በአካባቢው ያለው የጸጥታ ችግር ግን የሰብአዊ ተደራሽነት እንቅስቃሴዎችን እያስተጓጎለ ነው ብለዋል። ይህ በእንዲህ እንዳለ አቶ ጌታ ነው በአካባቢ በቀጠለው ከፍተኛ የመድኃኒትና የውሃ እጥረት በሽታ መከሰቱንም ጠቅሰዋል። መድኃኒት እጥረት አለ። አካባቢ ጋር ወደ አራት በሽታዎች ሀብቶን ያደረጉ ማለት ነው። የመጀመሪያው ወባ ነው። በሁለተኛ ደረጃ ተቅማጥ፣ በሶስተኛ ደረጃ እከ አራተኛ ደግሞ ሳምባ ምች የሚባለው ማለት ነው። እነዚህ አራቱ ሁሉም ቦታ ላይ ሀብትን ያደርጉ ናቸው። ስለ ዳሰሳ ጥናቱ የተጠየቁት የአማራ ክልል የአደጋ መከላከል እና የምግብ ዋስትና ኮሚሽነር አቶ ተስፋው ባታበል ለአሜሪካ ድምጽ እንደ ተናገሩት በወልዲያ ዩኒቨርሲቲ የሚካሄደው የዳሰሳ ጥናት በመንግስት አይታወቅም ብለዋል። ምግብ እጥረት የተጎዱ የመሰብ ክፍሎች አንደኛ ህጻናቶች ናቸው፣ ያገኘ ናቸው። ከዛ ደግሞ እናቶች፣ አጥቢ እናቶች። ከዛ በሶስተኛ ደግሞ በጣም በሚገርም ለየት ባለመልኩ ደግሞ ኤልደር የምንላቸው እነዚህ አረጋውያን የምንላቸው የህብረተሰብ ክፍሎችም በአይናችን ዙረን ያየናቸው ናቸው። መካከለኛ የምግብ እጥረት የተጎዱ ህጻናት እና በከፍተኛ የምግብ እጥረት የተጎዱ ህጻናት ያገኘንበት ነው። ከምግብ እጥረቱ በተጨማሪ ደግሞ ሌሎች ተጓዳኝ በሽታዎች የተጋለጡ ህጻናትን ያየንበትን በኦብዘርቬሽንም ያየ በምልከታም ያየንበት ሁኔታ አለ። እንዲሁም በመረጃም በዳታም በፎቶም ጭምር ያየንበት ሁኔታ አለ። ወደ ዋግ ህምራ ብሔረሰብ አስተዳደር ዞን አራት ወረዳዎች የተንቀሳቀሰው ሁለተኛ ቡድን በአካባቢው ባለው ከፍተኛ የተመጣጠነ ምግብ እጥረት ህጻናት፣ ነፍሰ ጡርና የሚያጠቡ እናቶች በከፍተኛ ችግር ውስጥ እንዳሉ የዳሰሳ ጥናት ውጤቱ አሳይቷል። ከታሳስ 11 እስከ ታሳስ 15 2017 ዓ ም ድረስ ወደ ዋግ ህምራ ዞን ሰቆጣ፣ ደህና፣ ጻግብዥ እና ጋዝጊ ብላ ወረዳዎች የተሰማራውን ሰባት አባላት ያሉት ቡድን የመሩት ድንበሩ በሬ በጎበኛቸው አካባቢዎች ሁሉ ህጻናት፣ ነፍሰ ጡርና የሚያጠቡ እናቶች አረጋውያንም ለከፋ የምግብ እጥረት መጋለጣቸውን ተናግረዋል። ይህ ህጻናትና ነብሰ ጦር እናቶች፣ አጥቢ እናቶች በጣም በከፍተኛ ሁኔታ ለምግብ እጥረት እየተጋለጡ ያሉበት ሁኔታ ነው ያለው። የከፋ የሚያደርገው ያው ምላሽ እንደ መንግስት ጉዳዩን ተረድቶ ምላሽ ለመስጠት በሚደረግ ጥረት ውስጥ የጸጥታ ችግሩ በጣም ፈታኝ ነው። የሚያስፈልገውን ግባት ለማስገባት የማይቻልበት ከመጀመሪያው ግብአቱን ከሴንትራል መጋዘኖች ወይም ከሌላ ቦታዎች ለማምጣት የማይቻልበት ከመጡ በኋላ ደግሞ ኤሪያው ላይ በተለይ ደግሞ በጸጥታ ችግር ያለባቸው አካባቢዎች ላይ ተደራሽ ለማድረግ በጣም ፈተና ይሆንበት ከመጣም በኋላ የሚዘረፍበትና ሌሎች አፕሮቾቹ ትንሽ ነገሩን እና ምላሹን አስቸጋሪ አድርጎታል። ሶ በዚህ ምክንያት ከፍተኛ የሆኑ ህፃናት ልሞስጥ በጣም የተወሳሰበ የሚባል እበጥ እበጥ ማለት እኛ ምናምን ድርቅ አስተናግደናል። ከዚህ በፊትም የተፈጥሮ አደጋዎች ነበሩ ግን በዚህ ልክ በምግብ እጥረት ምክንያት ሰውነታቸው ያበጡ ህፃናት አልነበሩም። እውነት ለመናገር በዚህኛው ሲዝን ግን፣ በዚህ አመት ግን በጣም ከፍተኛ የሆኑት እብጠት ያለባቸው ህጻናት እያገኝን ያለንበት ሁኔታ ነው። ያበጡ በምግብ እጥረት ምክንያት ያበጡ ህጻናት አሉ ማለት ከፍተኛ የሆነ ምግብ እጥረት በአካባቢው አለ ማለት ነው። በጸጥታ ችግሩ ምክንያት ተዳምሮ በጣም ነገሩ ውስብስብ የሆነው አራት ወረዳዎች ናቸው። አጠቃላይ ግን ችግሩ ያለባቸው ስምንቱ ወረዳ ላይ ማለት ይቻላል። በምግብ እጥረት በተጋለጡ አራት ወረዳዎች የተደረገው የዳሰሳ ጥናት ለችግሩ መከሰት ከተጠቀሱት ዋና ዋና ምክንያቶች መካከል ባለፈው ክረምት የጣለው ከባድ ዝናብ 236 ሺህ ሄክታር በላይ ሰብሎች ማውደሙ ምክንያት መሆኑ ተጠቅሷል። የተባበሩት መንግስታት ድርጅት ባለፈው ወር መገባደጃ ላይ የወጣው የሰብአዊነት ሪፖርት እንደገለጸው ድርቅና ገጭቶች ተደምረው 10,000 ተፈናቃዮችን ጨምሮ 77,000 ሰዎች በአማራ ክልል በቡግናና ላስታ ወረዳዎች ያሉበትን ሰብአዊ ሁኔታዎች እያባባሰ መምጣቱን ጠቅሷል። ዘገባው አክሎም በአካባቢው ሚሊሻዎች የሚጣሉ ገደቦች የማህበረሰብ አገልግሎት ተደራሽነትን ያግዳሉ ያለው ሲሆን የቴሌኮሙኒኬሽንና የባንክ አገልግሎቶች እየሰሩ አይደሉም፣ ላለፉት ወራትም ምንም አይነት የመንግስት መዋቅር በስፍራው የለም ሲል ገልጿል። የዋግ ህምራ ብሔረሰብ አስተዳደር ዞን የተደረገ የዳሰሳ ጥናት እንዳመለከተው በአራቱም ወረዳዎች 3437 ህጻናት ለከፋ የተመጣጠነ ምግብ እጥረት፣ 12651 ህጻናት ደግሞ መጠነኛ የምግብ እጥረትና ሌሎች ነፍሰ ጡርና የሚያጠቡ እናቶችም ለከፋ የምግብ እጥረት መጋለጣቸውን አመላክቷል። የዋግ ኽምራ ዞን ጤና ጥበቃ ጽሕፈት ቤት ኃላፊ አቶ አሰፋ ነጋሽ እንደገለጹት በዞኑ በአራት ወረዳዎች እየታየ ያለው የምግብ እጥረት በፍጥነት ካልተቀረፈ ችግሩ የከፋ ይሆናል። ኑትሪሽን የምንለው የመቀጨጭና የመቀንጨር ችግር ስለነበረ ችግሩ እውነተኛ ችግር ነው። ስለዚህ እሱም መሰረት አድርገን ምላሽ እየተሰጠነ ያለው ዩኒሴፍ፣ ደብፒፒ እና ሌሎቹ አልሚ ምግብ እንዲያስገቡ ሆኗን፣ በጤና በኩል መድኃኒት ገቡቷን፣ እኛም የምግብ እህል አስገብተናል። ልጆቹም በማገገም ላይ ነው ያሉት። ግን የዩኒቨርሲቲው ጥናት አጠና የሚባለው በጋራ እውቅና ነው። የጋራ መገምገሚያ ነጥብ ተይዞ ተወርዶ የታየ አይደለም። ግን መንግስት በዚህ በኩል እውቅና የለው። ለምሳሌ አሁን እንግዲህ ችግር ሲገጠም ተው ሊሞት ይችላል። ይሄ ደግሞ ተጠንቶ መረጋገጥ መቻል አለበትና የዩኒቨርስቲ ያጠናው ጥናት የጋራ የተደረገና የመንግስት እውቅና ያለው አይደለም። የጋራ የተደረገ በኢትዮጵያ የዩናይትድ ስቴትስ አምባሳደር ኤርቪን ማሲንጋ በፌስቡክ ገጻቸው ለኢትዮጵያ ሕዝብ ባስተላለፉት ደብዳቤ በአማራ ኦሮሚያና፣ ሌሎች የሀገሪቱ ክፍሎች እየተከሰቱ ባሉ ግጭቶች ውስጥ የሚሳተፉ አካላት ሁሉ ሰላማዊ ዜጎችን እንዲጠብቁ፣ ሰብአዊ መብቶች እንዲያከብሩ አሳስበዋል። እንዲሁም በሰላም መደራደር እንዲደረግም ጠይቋል። በቅርቡ በወሎ ለተወሰኑ የህብረተሰብ ክፍሎች የምግብና የሕክምና አቅርቦትን ለማዳረስ የተደረገው ጥረት ለሰብአዊ ቀውሶች ትክክለኛ መፍትሄ ሰላምና መረጋጋት የሚውል መሆኑን ያሳያል፣ ሲሉም አምባሳደሩ በፌስቡክ ገጽ ላይ አብራርተዋል። በአሜሪካ ድምጽ ዘጋቢዎች ለተጠናቀረው ዘገባ ኤደን ገረመው ከዋሽንግተን ዲሲ። ወደ ተከታዩ ዘገባ ስናልፍ የአፍሪካ መንግስታት የፖለቲካ ተቃዋሚዎችን፣ ተቺዎችን፣ ተሟጋቾችንና ጋዜጠኞችን ካለአግባብ ማሳደድና ማሰር ቀጥለዋል ሲል ሂውማን ራይትስ ዋች አስታወቀ። በአንዳንድ የአፍሪካ ሀገሮች የመንግስት ኃይሎችና የታጠቁ ቡድኖች ሲቪሎችን ኢላማ በማድረግ ላይ ይገድላሉ፣ ከመኖሪያቸው ያፈናቅላሉም ብሏል። መሐሙድ የሱፍ የመብት ድርጅቱ ያወጣውን ዓመታዊ ሪፖርት አስመልክቶ ከናይሮቢ ያደረሰንን ዘገባ ቆንጅታዬ ታቀርበዋለች። ሂውማን ራይትስ ዋች ትናንት ሐሙስ ያወጣው ሪፖርት በሱዳንና በኢትዮጵያ ላሉት ግጭቶች ትልቅ ትኩረት ሰጥቷል። በሱዳን ይላል ሪፖርቱ፣ በሱዳን በጦር ሰራዊቱና በምህጻር አር ኤስ ኤፍ ተብሎ በሚታወቀው በፈጥኖ ደራሽ ድጋፍ ሰጪ ኃይሉ ተዋጊዎች መካከል የሚካሄደው ጦርነት 12 ሚሊዮን ሰዎችን እንዳፈናቀለ፣ መሰረተ ልማቶችን እንዳወደመና የሰብአዊ ረዴት አቅርቦት ተደራሽነትን እንዳስተጓጎለ ሪፖርቱ አውስቷል። የኢትዮጵያ የሰብአዊ መብቶች ይዞታ በከፋ ሁኔታ መቀጠሉን ያወሳው የሂውማን ራይትስ ዋች ሪፖርቱ የመንግስት ኃይሎች፣ ሚሊሻዎችና መንግስታዊ ያልሆኑ የታጠቁ ቡድኖች ግጭት በሚካሄድባቸውም በሌሎችም የሀገሪቱ አካባቢዎች ከባድ ጥቃቶችን አድርሰዋል ብለዋል። የመብት ድርጅቱ መርማሪዎች በአማራ ክልል በመንግስት ኃይሎች በሕክምና ባለሙያዎች፣ በጤና ተቋማትና በታካሚዎች ላይም በስፋት ጥቃት መፈጸሙን ደርሰውበታል ብሏል ሪፖርቱ። ሟሲ ሴጉን የሂዩማን ራይትስ ዋች የአፍሪካ ክፍል ኃላፊ ናቸው። በአህጉሪቱ የመብት ጥሰት የሚፈጸመው በትጥቅ ግጭት ሁኔታዎች ውስጥ ብቻ እንዳልሆነ አመልክተዋል። ከዚያ ሁሉ በተጨማሪ የመናገር ነጻነትንና የመሰብሰብና የመደራጀት መብቶችን መከልከልን ጨምሮ የሲቪል ምህዳሩን የሚገድቡ ጥሰቶች ይፈጸማሉ። ተቃውሞ ይታፈናል። ለመብታቸው የሚታገሉ ወይም ደግሞ የመንግስት ፖሊሲዎችና እርምጃዎችን የሚተቹ ሰዎች ሳይቀሩ ይታደናሉ። እዚህ ምስራቅ አፍሪካ ውስጥ የሚፈጸሙት ጠለፋዎች በጣም አሳሳቢ ደረጃ ላይ መድረሳቸውን እያየን ነው። ኬንያም በቅርብ ጊዜ በመንግስት ተቃዋሚዎችና የውጭ ሀገር ዜጎች በሆኑ ተሟጋቾች ላይ ተፈጽመዋል በተባሉት እገታዎች የተነሳ የሰብአዊ መብት ቡድኖችን ትኩረት ስባለች። ታግተው ወደ ቱርክና ወደ ዩጋንዳ የተባረሩ ሰዎች እንዳሉም ተዘግቧል። ሪፖርቱ አክሎም ማለቂያ የሌለው በሚመስለው የኮንጎ ዲሞክራቲክ ሪፐብሊክ ግጭት ላይም አትኩሯል። በግጭቱ በሲቪሎች ላይ ግድያ ይፈጸማል፣ ሴቶች ይደፈራሉ፣ በተፈናቃዮች ካምፖች ላይ ጥቃት ስለሚደርስ ወደ አጎራባች ሀገሮች የሚሰደዱት ተፈናቃዮች ቁጥር እየጨመረ መሆኑን ሪፖርቱ ጠቁሟል። ኮንጎ ሩዋንዳን ኤም 23 የተባሉትን አማጽያን ትደግፋለች በማለት ትወነጅላታለች። ክሌመንቲን ደሞንቲዮ የሂዩማን ራይትስ ዋች ከፍተኛ ተመራማሪ ናቸው። የግጭቶች መስፋፋት በሰላማዊ ሰዎች ላይ የሚደርሰውን ጉዳት ያባብሳል ብለዋል። ከዚህ ቀደም ምስራቅ ኮንጎና በአጠቃላይ በታላላቆቹ ሀይቆች ሁከቶች በቀጠናው መስፋፋታቸው በሲቪሉ ሕዝብ ላይ ያስከተሉትን ጉዳት ስላየን በእርግጥም ያሳስበናል። ደግሞም በግጭቱ ተሳታፊ የሆኑት የተለያዩ ቡድኖች ሲቪሎች ላይ ጉዳት እንዳያደርሱ ይህ ነው የሚባል ግፊት ሲደረግባቸው አናይም። ሪፖርቱ አክሎም እንደ ቡርኪና ፋሶ ማሊና ኒጀር በመሳሰሉት በጦር ኃይል የሚመሩ ሀገሮች ተቃዋሚዎች ይሳደዳሉ፣ የመናገር ነጻነት ይታፈናል፣ ጸረ ሙስና ትግሎችም የኋሊት እየተንሸራተቱ ነው ብሏል። በደቡባዊ አፍሪካ ሞዛምቢክ በድኅረ ምርጫ ሁከት እየታመሰች ሲሆን በመቶች የሚቆጠሩ ሰዎች መገደላቸውን ሪፖርቱ አትቷል። የሰብዓዊ መብት ተሟጋች ድርጅቱ የአካል ጉዳተኞች መብት ክፍል ምክትል ስራ አስኪያጅ የሆኑት ኤሊዛቤት ካሙንዲያ ከግጭቶች ጋር ተያይዞ በሚደርሱ ጉዳቶች የተነሳ የአካል ጉዳተኞች ቁጥር እያሻቀበ እንደሆነ ተናግረዋል። በደረሰባቸው ጉዳት የተነሳ ለአካል ጉዳተኝነት የተዳረጉ ሰዎች ቁጥር መጨመሩን አይተናል። በጦርነትና በግጭቶች ምክንያት ለአእምሮ ጤና መታወክ የሚዳረጉ ግለሰቦች፣ ቤተሰቦችና ማህበረሰቦች እየበዙ መምጣታቸውን ማስተውለናል። የአእምሮ ጤና ችግር የገጠማቸው ሰዎች መድኃኒት ለማግኘት ስለሚቸገሩ ሳይወዱ በግድ ሕክምናቸውን እንደሚያቋርጡ አይተናል። አዲሱ የሂዩማን ራይትስ ዋች ዓመታዊ ሪፖርት 25 የአፍሪካ ሀገሮችን ጨምሮ ከአንድ መቶ የሚበልጡ ሀገሮችን የሰብአዊ መብቶች ይዞታ ገምግመዋል። እንደተቀሩት የዓለም ሀገሮች ሁሉ የአፍሪካ ሕዝብም አምባገነን አገዛዞችንና የሚያደርሱባቸውን የመብት ረገጣዎች መታገላቸውን ቀጥለዋል ያለው ሪፖርቱ አፍሪካውያን በማህበራዊ መገናኛዎችና በየጎዳናው እየተደራጁ ማህበረሰቦቻቸውን ለክፍፍልና ለግጭት የሚዳርጉ የመብት ጥሰቶችና ብልሹ አስተዳደሮች እንዲያከትሙ መጠየቃቸውን እንደቀጠሉ መሆኑን አመልክቷል። የተከታተላችሁት ያላችሁት በ22 በ25 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የአርብ ምሽት ስርጭታችንን ነው። አሁን የምሽቱን የመጀመሪያ አጋማሽ ዝግጅቶች አጠናቅን፣ ወደ ሁለተኛው አጋማሽ የምንሸጋገርበት ሰዓት ላይ እንገኛለን። የሁለተኛው አጋማሽ በመጪው ሰኞ ቃለ መሀላ ፈጽመው 47ተኛው የአሜሪካ ፕሬዝዳንት ሆነው የሚመረጡትን ዶናልድ ትራምፕ አስመልክቶ የተጠናቀሩ ዘገባዎች ይሆናሉ። በመጪው ሰኞ ቃለ መሐላ ፈጽመው ለሁለተኛ ጊዜ ወደ ስልጣን የሚመለሱትን ተመራጩን ፕሬዚዳንት ዶናልድ ትራምፕ ለመቀበል ዋና ከተማ ዋሽንግተን ዲሲ በርካታ ዝግጅቶችን ስታደርግ ቆይታለች። በመቶዎችና በሺዎች የሚቆጠሩ ሰዎች ይታደሙበታል ተብሎ በሚጠበቀው የቃለ መሐላ ስነ ስርዓት በሚካሄድበት የአሜሪካ ምክር ቤት አካባቢ የሚደረገው የጸጥታ ቁጥጥርም እጅግ እየተጠናከረ ይገኛል። ሰኞ በሚካሄደው ስነ ስርዓት ቁልፍ የሆኑ አካባቢዎችንና የጸጥታ ቁጥጥሩ ምን እንደሚመስል ባልደረባችን ሀብታሙ ስዩም ተዘዋውሮ ተመልክቷል አብረን እንደምንውላችኋል እንደምን አድራችኋል፣ አድማጮቻችንና ተመልካቾቻችን። ዶናልድ ትራምፕ የዩናይትድ ስቴትስ 47ኛ ፕሬዚደንት ሆነው ቃለመሐላ ሊፈጽሙ ጥቂት ቀናት ቀርተዋል። በዋዜማው የዩናይትድ ስቴትስ ዋና ከተማ ዋሽንግተን ዲሲ ምን ድባብ እንዳላት እናስቃኛችኋለን። እንዲሁም ደግሞ ከባለ ሲመቱ ጋር ተያያዥነት ያላቸውን ቁልፍ ቁልፍ ስፍራዎችንም በወፍ በረር እናስቃኛችኋለን። ከበስተጀርባዬ ከሚገኘው አነስተኛ ቤተ ክርስቲያን እንጀምር። ይህ ቤተ ክርስቲያን የቅዱስ ዮሐንስ ኤጲስቆጶስ ቤተ ክርስቲያን ይባላል። ከ200 ዓመት በላይ ያስቆጠረ ደብር ነው። የፕሬዚደንቶች ቤተ ክርስቲያን በሚል ቅጽል ስም ይበልጥኑ ይታወቃል። ከአራተኛው የአሜሪካ ፕሬዚደንት ጄምስ ማድሰን ጀምሮ ሁሉም ፕሬዚደንቶች በሥልጣን ዘመናቸው ቢያንስ አንዴ በዚህ ቤተ ክርስቲያን ተገኝተዋል። በአብዛኛው ቃለ መሐላ በሚፈጸምበት ቀን ማለዳ አዲሱ ፕሬዚደንትና አጋሮቻቸው በተገኙበት ልዩ ብሔራዊ የጸሎት ስነ ስርዓት ይከናውናል። በመጀመሪያው የሥልጣን ዘመናቸው ወቅት ቤተ ክርስቲያኑን የጎበኙ ትራምፕ የሁለተኛው የሥልጣን ዘመናቸው የመጀመሪያውን ማለዳ በዚህ ስፍራ ይጀምራሉ ተብሎ ይጠበቃል። የቤተ ክርስቲያኑ ስነ ስርዓት ከተጠናቀቀ በኋላ ቀጣዩ ዝግጅት የሚከናውነው ከጀርባይ በምታዩት የአሜሪካ ፕሬዚደንት መኖሪያ ቤት ወይንም ዋይት ሀውስ ውስጥ ነው። በዚህ ስፍራ ደግሞ ዩናይትድ ስቴትስን ለአራት ዓመታት ያስተዳደሯት ጆ ባይደን ከአዲሱ ፕሬዚደንት ዶናልድ ትራምፕ ጋር የመጨረሻ ቆይታ የሚያደርጉበት አፍታ ይከናውናል። አዲሱ የዩናይትድ ስቴትስ ፕሬዚደንት ዋይት ሀውስን በይፋ ከመረከባቸው በፊት ከሚሸኙት መሪ ጋር አጭር ቆይታ ያደርጋሉ። ይህ ዘመን የተሻገረ የሻይ ቡና ስነ-ስርዓት ሰላማዊ የስልጣን ሽግግርና ለዲሞክራሲ ሂደቶች የሚሰጥ መከባበርን እንደሚያሳይ ይነገራል። በ2020 የምርጫ ዘመን ድል ያልቀናቸው ትራምፕ ውጤቱን ባለመቀበል ይህንን ስርዓት ባይታደሙም ዘንድሮ ግን ከሚሸኙት ፕሬዚደንትና ባለቤታቸው ጋር እንደሚገናኙ፣ ስነ ስርዓቱንም እንደሚፈጽሙ ቀድሞ በተሰራጨው መርሃ ግብር ላይ ታይተዋል። በዋዜማው የዋይት ሀውስ አቅራቢያ ከፍተኛ የጸጥታ ቁጥጥርና የቅድመ ጥንቃቄ ግንባታዎች ሲጧጧፉበት ተመልክተናል። ከዚህ ስነ ስርዓት በኋላ የሚሸኙት ፕሬዚደንትና አዲሱ ፕሬዚደንት ቃለ መሀላ ወደሚፈጸምበት የአሜሪካ ህግ መወሰኛ ምክር ቤት ያቀናሉ። ተመልካቾቻችን አሁን ደግሞ የሚገኘው ካፒታል ሂል እየተባለ በሀገሬው አጠራር በሚታወቀው የአሜሪካ ህግ መወሰኛ ምክር ቤት ወይም ኮንግረስ ህንፃ ፊት ለፊት ነው። ዶናልድ ትራምፕ በዚህ ስፍራ ነው እንግዲህ 47ኛው የዩናይትድ ስቴትስ ፕሬዚደንቱ ነው ቃለ መሐላ የሚፈጽሙት። ይህንን ስነስርዓት ለመከታተል የህግ መወሰኛ ምክር ቤት አባላት ጥሪ የተደረገላቸው እንግዶች እንዲሁም በሺዎች የሚቆጠሩ ከ50 የአሜሪካ ግዛቶች የመጡ ዜጎች ይገኛሉ ተብሎ ይጠበቃል። ለስድሳኛ ጊዜ የሚደረገውን የአሜሪካ ፕሬዚደንት የቃለ መሐላ ስነ ስርዓት የሚመሩት የሀገሪቱ ጠቅላይ ፍርድ ቤት ዳኛ ናቸው። በአውሮፓውያኑ ጥር 20 ከቀኑ ስድስት ሰዓት ላይ ዳኛው ዣን ሮበርትስ ዶናልድ ትራምፕን የአሜሪካ አርባ ሰባተኛ ፕሬዚደንት አድርገው ቃለ መሐላ ያስፈጽማሉ። ሥነ ሥርዓቱ ከመጀመሩ በፊትና በኋላ ሀገራዊ ክብርን የሚያገዝፉ የሙዚቃ ሥራዎችና ትርኢቶች ይቀርባሉ ተብሎም ይጠበቃል። ዘንድሮ ላይ እውቋ የሀገረሰብ ሙዚቃ ቀንቃይን ኬሪ አንደርውድ ውቧ አሜሪካ የተሰኘውን እውቅ ሥራ እንደምታቀርብ ይጠበቃል። የቀድሞው ፕሬዚደንትና ቤተሰባቸው ይፋዊ ሽኝት ከዚህ በኋላ ይከናውናል። የሥነ ሥርዓት ከተጠናቀቀ በኋላ የሀገሪቱ ጦር ሰራዊትና ሌሎች አካላት በሚሳተፉበት የጎዳና ትርኢት ታጅበው ዶናልድ ትራምፕ በፔንሲልቫንያ ጎዳና ላይ ከነቤተሰባቸው ጉዞ ያደርጋሉ። አመሻሹን ትራምፕ ወደ ዋይት ሀውስ በመመለስ አዳዲስ የሚተገበሩ ሕጎች ላይ ፊርማቸውን በማስፈር ስራቸውን በይፋ ይጀምራሉ። ይህንን ልዩ ስነ ስርዓት በስኬት ለማጠናቀቅ ዋሽንግተን ዲሲና አካባቢው ከፍተኛ የጸጥታ አካላት ስምሪት ይኖራልም ተብሎ ይጠብቃል። በዋዜማው ስነስርዓቱ በሚደረግበት ስፍራ በስፍራ አቅራቢያ ያሉ መተላለፊያዎች ተዘግተው ተመልክተናል። አማራጭ መተላለፊያዎችም ይፋ ተድርገዋል። እንግዲህ በተከታተላችሁት መንገድ ዩናይትድ ስቴትስ አርባ ሰባተኛውን የሀገሪቱን ፕሬዚደንት ቃለ መሐላ የማስፈጸም ስነስርዓትን ለመከወን እየተሰናዳች ትገኛለች። በእለቱ ደግሞ ከዝግጅቱ ጋር የተያያዙ አዳዲስ መረጃዎችን እናጋራችኋለን። አብራችሁን ስለነበራችሁ በእጅጉ አመሰግናለሁ። ሀብታሙ ስዩም ነበርኩኝ። መልካም ቀን፣ መልካም ምሽት። ዶናልድ ትራምፕ ቃለ መሐላ በሚፈጽሙበት ቀን ከዚህ ከአርባ ዓመታት በፊት ባልታየ ሁኔታ ከፍተኛ ቅዝቃዜና ጠንካራ ነፋስ እንደሚኖር ትንበያዎች ያመለክታሉ። እንግዲህ ባልደረባችን ሀብታሙ ስዩም ይህንን ቅዝቃዜ ተቋቁሞ ዋሽንግተን ዲሲ ምን እንደሚመስል ዝግጅቱ ስላስቃኘን እናመሰግናለን። ቀናቶች በቀሩት የተመራጩ ፕሬዚዳንት ዶናልድ ትራምፕ በዓለ ሹመትን አስመልክቶ የአሜሪካ ድምፅ በዋሽንግተን ዲሲ አካባቢ እየተዘዋወረ የተለያዩ ሰዎችንም አነጋግሯል። እነዚህ ኢትዮጵያውያንና ትውልድ ኢትዮጵያውያንም በመጪው አስተዳደር ላይ ተስፋ እንዳላቸው እንዲሁም በቀጣዮቹ አራት ዓመታት በኢኮኖሚ ዙሪያ የተሻለ ይሆናል ብለው ተስፋ እንደሚያደርጉ ተናግረዋል። ባልደረባችን ምትኩ ስዩምን ያነጋገራቸው ፕሬዚዳንት ትራምፕ ከዚህ በፊት ሰርቶ የሚያውቅ ፕሬዚዳንት ነው። አዲስ አይደለም። ካለው ከአሁኑ ከነበረው አሁን ከሚያልፈው ፕሬዚዳንት አገዛዝ ጋር የተለያዩ ናቸው። ፓርቲያቸውም የተለያየ ነው። የተለያየ አመለካከትም አላቸው። ከዚህ በፊት ፕሬዚዳንት ትራምፕ ሲሰራ ስለነበረ ከነበረው ነገሮች ሁሉ ጋር ተያይዞ ጥሩ ስራ ይሰራል ብዬ ገምታለሁ። ኢኮኖሚካሊም ደሞ ደግሞ ትራምፕ ብዙ ጊዜ ስለሚያወራ ብዙ ለውጥ ያመጣል ብዬ አስባለሁ። እኔ በእኔ ደረጃ ብዙ ለውጥ ይመጣል ብዬ አስባለሁ። ለእኛ ስራ እኔ ለምሰራው ስራ ለውጥ ያመጣል ብዬ አስባለሁ። ከዶናልድ ትራምፕ ፐርሰናሊ ምንም ነገር ኤክስፐክት አላረግም ማንም አይነት ፕሬዚደንት ሊደር ሲመጣ የኔ ላይፍ ቀጥታ ኢምፓክት ያደርገዋል የሚል ሀሳብ የለኝም። ያው በብዛቱ በዛ እሱ በነበረበት ጊዜ ኮቪድም ስለነበረ ብዙ ነገር መስራትም አልቻለም እና አዲስ ነገር እንግዲህ ይሰራል የሚል ግምት አለኝ። ብዙ ዝግጅት እየተደረገ ነው። የዋሽንግተን ዲሲ አካባቢ መንገዶቹ፣ ሁሉም ነገር እየተዘጋጋ ነው። ጥሩ ጥሩ ነገር ይሆናል የሚል ተስፋ አለኝ እኔም። አካባቢ ባሉት ሰዎች በአንዳንድ ግለሰብ ደረጃ ጠያቂ ያለው ሰዎች በደስታ እየጠበቁ ነው፣ ሁሉ ነገር የሚሄደው ይሄ የምንኖርበት አካባቢ እንግዲህ የነበረው ፓርቲ ቦታውን የሚለቅበት አካባቢ ነው፣ አዲሱ ፓርቲ የሚመጣበት አካባቢ ነው። ግን እንቅስቃሴዎች ሁሉ በሰላምና በተስተካከለ መልኩ ይከናወናል ብዬ አስባለሁ። ፕሬዚዳንት ትራምፕ ኢናጉሬሽንም ትልቅ ነገር ያመጣል ብዬ አስባለሁ። ወደ ሌላው ዘገባ ስናልፍ ተመራጩ ፕሬዚዳንት ዶናልድ ትራምፕ በምርጫ ዘመቻቸው ወቅት ከገቡት ቃል አንዱ የዩናይትድ ስቴትስ ምክር ቤት ስደተኞችን በማስጠለል የሚታወቁ ከተሞችን ተግባር የሚያግድ ሕግ እንዲያወጣ ማሳሰብ ነው። እነዚህ ስልጣኖች ከፌዴራል የኢሚግሬሽን ባለስልጣናት ጋር ያለውን ትብብር ይገድባሉ። አንዳንድ የአካባቢው ባለስልጣናት አዲሱን የትራምፕ አስተዳደር ለመታገል ቃል ገብተዋል። የአሜሪካ ድምጽ የኢሚግሬሽን ዘጋቢ አሊን ባሮስ የተዘጋጀውን ዘገባ ደረጀ ደስታ ያቀርበዋል። ተመራጩ ፕሬዚደንት ዶናልድ ትራምፕ በምርጫው ዘመቻቸው ወቅት በስደተኝነት ላይ የጠነከረ አቋም ለመያዝ ቃል ገብተዋል። ከፌዴራል የኢሚግሬሽን ባለስልጣናት ጋር ያላቸውን ትብብር የሚገድቡ ስደተኞችን የሚያስጠልሉ ከተሞች ለሚባሉት የአካባቢ መስተዳድሮች የሚሰጠውን የፌዴራል ገንዘብ ድጋፍ ለማቋረጥ ቃል ገብተዋል። እኔ ስራ እንደጀመር ወዲያውኑ እየወደቁ ወደሚገኙት ከተሞች ብዙዎች ናቸው ጸጉሮ ልውጦችን ወንጀለኞች አሳልፈው እንዲሰጡ ወደ እያንዳንዳቸው የምልከውን የፌዴራል ህግ አስከባሪ አካላትን ቁጥር እንጨምራለን። እያንዳንዱን የወሮበላ ቡድን፣ አደገኛ ዕጽ አዘዋዋሪ፣ ደፋርና ነፍሰ ገዳይን እንዲሁም በህገወጥ መንገድ እንክብካቤ እየተደረገለት ያለውን ወንጀለኛ ስደተኛ አሳድደን እንይዛለን። ስደተኞቹን ያስጠልላሉ የሚባሉት ከተሞች ኒውዮርክ፣ ሳን ፍራንሲስኮ፣ ሎስ አንጀለስ እና ከዋሽንግተን ዲሲ በሚያዋስነው ድንበር ላይ ያለው የሜሪላንዱ ታኮማ ፓርክ ይገኙበታል። ታሊሻ ሴርሲ፣ የተኮማ ፓርክ ከንቲባ ሜሪላንድ፦ የእኛ ፖሊስ መምሪያ አሁንም ወንጀልን ይከላከላል። ያ ልብ ሊባል የሚገባው ጉዳይ ነው። ስለዚህ በማህበረሰባችን ውስጥ የወንጀል ጉዳዮች ካሉ የአንድ ሰው የስደት ሁኔታ ምንም ይሁን ምን ሕጉን እናስከብራለን። ሲርሲ የታኮማ ፓርክ ከተማ እንደ ኤሮፓ አቆጣጠር ከ1985 ጀምሮ የስደተኞች መጠጊያ ሆና ቆይታለች ይላሉ። ሰራተኞቻችን በታኮማ ፓርክ ከተማ የኢሚግሬሽን ሕጎችን እንዲያስከብሩ አይፈቀድላቸውም። በከተማው መርሃ ግብሮች ለመሳተፍ ወይም የከተማ ጥቅማጥቅሞችን ለመቀበል ስለ ዜግነት ወይም የኢሚግሬሽን ሁኔታ ከመጠየቅ ሰራተኞቻችን የተከለከሉ ናቸው። ከንቲባዋ ይህ የህብረተሰቡን ደህንነት ለመጠበቅ ይረዳል፣ ምክንያቱም ስደተኞች የሚመለከቷቸው ወንጀሎችን ለባለስልጣኖች ለማሳወቅ አይፈሩም ይላሉ። ትረምፕ በመጀመሪያው አስተዳደራቸው ወቅት ስደተኞችን የሚያስጠልሉ ከተሞችን እንቅስቃሴ ለማስቆም የፕሬዝደንት አስፈጻሚ ትዕዛዝ አውጥተዋል። ይሁን እንጂ ግን የፌዴራል መንግስት የክፍለ ግዛቶችና የአካባቢ ህግ አስከባሪዎችን ስለማይቆጣጠር ትዕዛዙ ይህ ህገ መንግስታዊ ነው ተብሏል። ፍሎሪዳን ጨምሮ አንዳንድ ክፍለ ግዛቶች ከፌዴራል የኢሚግሬሽን ባለስልጣናት ጋር መተባበርን የሚጠይቁ ሕጎችን አውጥተዋል። ሮን ዴሳንቲስ፣ የፍሎሪዳ ሀገረ ገዢ ሪፐብሊካን፣ ስደተኞችን የምናስጠልል አይደለንም። ስደተኞችን የሚያስጠልሉ ከተሞችን እንከልክለናል። ሌሎች ሌላ አቅጣጫ መከተል ከፈለጉ ግን ኃላፊነት የሚወስዱበት ውጤታማ ተጠያቂነት ሊኖር ይገባል። ዴሳንቲስ ዓላማቸው ትረምፕ ሁኔታውን ለመቆጣጠር ያቀዱትን እርምጃ የመደገፍ እንደሆነ ተናግረዋል። ከንቲባ ሴርሲ ታኮማ ፓርክ ከመጪው አስተዳደር ጋር ሊፈጠሩ ለሚችሉ ግጭቶች መዘጋጀታቸውን ተናግረዋል። ታሊሻ ሴርሲ የታኮማ ፓርክ ከንቲባ ሜሪላንድ፣ የምናምንበትን ለመከተልና ፖሊሲዎቻችንን ለመያዝ የሀገሪቱን ሕግ የታኮማ ፓርክ ሕግ አድርገን ለማክበር አቅደናል። ተመራጩ ፕሬዚደንት ትራምፕ ጠንካራ የኢሚግሬሽን ፖሊሲዎችን ለማስፈጸም ቃል ሲገቡ የስደተኞች መጠለያ በሆኑ ከተሞች የሚገኙ የስደተኛ መብት ተመዋጋቾች አዲሱን አስተዳደር ለመታገል ቃል ገብተዋል። የአርብ ምሽት ስርጭቶቻችን እንደቀጠሉ ናቸው። ተመራጩ ፕሬዚዳንት ዶናልድ ትራምፕ ለሁለተኛ ጊዜ ወደ ስልጣን ለመመለስ እየተዘጋጁ ባሉበት ወቅት ከአፍሪካ ጋር የሚኖራቸው ግንኙነት በተለይ ከጸጥታና ደህንነት ትብብር አንጻር ምን ሊመስል ይችላል የሚለው ጥያቄ ጎልቶ እየተነሳ ይገኛል። አፍሪካ ለአሜሪካ ቀዳሚ የፖለቲካ የደህንነትና የስትራቴጂ አቅጣጫ አለመሆኗን የሚገልጹት የአፍሪካ ተንታኞች ትራምፕ በአፍሪካ ላይ ያላቸው ትኩረት እንደ ሩሲያና ቻይና ያሉ ሀያል ሀገራትን በመገዳደር ላይ የተመሰረተ ሊሆን እንደሚችል አመልክተዋል በአፍሪካ ቀንድ በሳህልና በታላቁ የቻድ ሀይቆች አካባቢ የውስጥ ግጭቶችና ሽብርተኝነት ፈታኝ በሆኑበት ወቅት የትራምፕ የስልጣን ዘመን በአፍሪካ ጸጥታና ደህንነት ላይ የሚኖረውን አንድምታ አስመልክቶ ተንታኞችን አነጋግር ያለው ቀጥሎ ይቀርባል ተመራጩ የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ለሁለተኛ ጊዜ ወደ ስልጣን ለመመለስ እየተዘጋጁ ባሉበት ወቅት በቀደመው የስልጣን ዘመናቸው በአፍሪካ የሳህል ቀጠና ልዩ መልእክተኛቸው አድርገው ሾሟቸው የነበሩትን ፒተር ፓም የአፍሪካ ጉዳዮች ምክትል የውጭ ጉዳይ ሚኒስትር አድርገው ሊሾሟቸው እንደሚችሉ እየተገለጸ ነው። ፒተር ፓም ደግሞ ከሶማሊያ ተገንጥላ በራስ ገዝ አስተዳደር የምትመራው ሶማሌላንድ እንደ ሀገር እውቅና እንድታገኝ ተሟጋች መሆናቸው ይነገራል። በአዲስ አበባ ዩኒቨርሲቲ የአፍሪካና እስያ ጥናትና ምርምር ማዕከል ተባባሪ ፕሮፌሰር የሆኑት ዶክተር ሳሙኤል ተፈራ እንደሚያስረዱት የሶማሌላንድ ጂኦፖለቲካል አቀማመጥ አሜሪካ በቀይ ባህር ዙሪያ ላላት ፍላጎት አመቺ በመሆኑ አዲሱ የትራምፕ አስተዳደር ለሶማሌላንድ እውቅና ሊሰጥ የሚችልበት ዕድል እንዳለ ያመለክታሉ። ከእሳቸው መንደር ካሉ የአፍሪካ አማካሪዎቻቸው አካባቢ የሚወጡ የምንሰማቸው ዜናዎች ግን የሚያሳዩት ምንድን ነው? ቀይ ባህር አካባቢ ያለውን በተለይም የሁቲዎች እንቅስቃሴ ተከትሎ የንግድ መስመር በተለያየ ጊዜ እንዲቋረጥ የሆኑባቸውን ምክንያቶች አይተናል። የጸጥታ ስጋቶችን በስፋት አይተናል። መርከቦች ሲጠቁ አይተናል። በዚህም የተነሳ ብዙ መስተጓጎሎችን ስንመለከት ነበር እና ያንን ለማስተካከል ሶማሌላንድን እውቅና ብንሰጥ አሜሪካም፣ ምዕራቡ ዓለም እዛም አካባቢ ያለው ጸጥታ ይስተካከላል። የተሻለ ሰላም ማምጣት እንችላለን። የአልሆቲዎችንም የአልሸባብንም ሶማሊያ ውስጥ ያሉ ሌሎች እንቅስቃሴዎችን፣ ትራም ውስጥ ያለን እንቅስቃሴ፣ እንዲሁም ኢራንን በቀይ ባህር እና በገልፎ ፈደን አካባቢ ሊኖር የሚችል አስኪ እንቅስቃሴ ማቆም እንችላለን የሚል ጠንከር ያለ እንቅስቃሴዎችን እናያለን። አሜሪካ በሶማሊያ ሰላምና መረጋጋትን ለመፍጠርና ሽብርተኝነትን ለመከላከል ለረጅም ጊዜ ስትከተል የቆየችው አንድ ሶማሊያን ፖሊሲ የምትቀይርበት እድል በጣም ጠባብ መሆኑን የሚገልጹት ደግሞ የአፍሪካ ቀንድና መካከለኛው ምስራቅ ጉዳዮች ከፍተኛ ተመራማሪ የሆኑት ዶክተር በለጠ በላቸው ናቸው። ዶክተር በለጠ ትራምፕ ይህን ፖሊሲ በመቀየር ለአሜሪካ የሚያስገኙት የተለየ ጥቅም እንደሌለ ያምናሉ። ይህንን ለመከላከል የሚያስችሉ መሰረተ ልማቶች አሜሪካ ለምሳሌ በጅቡቲ ያላት በዚህ ፖርት ሊሞኔር ያላት ወታደራዊ ቤዝ ዋነኛው የአፍሪካን እንቅስቃሴዎቿን የምትቆጣጠርበት ቀጠና ጣቢያ ነው። ይሄ ጣቢያ አሁንም ዋነኛው የአሜሪካ ወታደራዊ ቤዝ ነው። ይሄ ባልተቀየረበት ሁኔታ ሶማሊላንድ ውስጥ ሌላ ተጨማሪ ትመሰረታለች ብሎ ማሰብ ይከብዳል። አንድ ሶማሊያ የሚለውን ፖሊሲ በማራመድ ግን ሌሎችን ሀይሎች ከሶማሊያ የሚሆን ከሌ ከቀጠናው ማስወገድ መቀናቀን ያስችላታል ተብሎ ይታሰባል። ሁለተኛ አሜሪካ ከዚህ ውስጥ የምታገኘው የተለየ ጥቅም ከደህንነቱ አንጻር፣ ከስትራቴጂ አንጻር ኢቨን አንቺ ያልሽው ቀይ ባህርን ከመቆጣጠር አንጻር ሶማሊላንድን እውቅና መስጠት የተለየ የሚፈጥርላት ነገር አለ ተብሎ አይገመትም። ሶማሌላንድ ራሷን የቻለች ሀገር ሆና እውቅና ለማግኘት የሚያስችላት የቀይ ባህር ወደብ ከኢትዮጵያ ጋር መፈራረሟ በኢትዮጵያና በሶማሊያ መካከል ለአንድ ዓመት የዘለቀ ውጥረትን ፈጥሮ ቆይቷል። ምንም እንኳን ሁለቱም ሀገራት ልዩነታቸውን በውይይት ለመፍታት ስምምነት ላይ ቢደርሱም የእርስ በርስ ጦርነቶች በተዛመቱበት የአፍሪካ ቀንድም ተጨማሪ ስጋት ሆኖ ቆይቷል። ይህ የፖለቲካ ለመረጋጋት ለአሜሪካ እምብዛም የራስ ምታት ያልሆነ ሲሆን በተለይ የትራምፕን ትኩረት እንደማያገኝ ዶክተር በለጠ ያሰምሩበታል። የአፍሪካ ቀንድ የምንለው አሁን ያለበት ሁኔታ ሁሉም አባል ሀገራት የምንላቸው ኢትዮጵያን ጨምሮ። ከፍተኛ የሆነ የውስጥ ችግር የሚያስተናግዱበትና እንደገናም የሁለትዮሽ ግንኙነታቸው የሶስትዮሽ ግንኙነቶች ጭምር በመከራ የተሞላ መሆኑን ማስታወስ ያስፈልጋል እና አሜሪካ ልታደርገው የምትችለው የዶናልድ ትራምፕ አስተዳደር ወደፊት ሊከተለው የሚችለው ፖሊሲ የነኝ ውስብስብ የሆኑ እውነታዎች ነጸብራቅም ጭምር ተደርጎ መታሰብ አለበት። በዚህ የሚስማሙት ዶክተር ሳሙኤልም በተለይ ኢትዮጵያን እንደ ምሳሌ ያነሳሉ። በኢትዮጵያ ለዓመታት የዘለቀው የጸጥታና ደህንነት ችግር ትራምፕ ቅድሚያ ለሚሰጡት የንግድና ኢንቨስትመንት ትብብር አይመች አይሆንም ይላሉ። ንግድ መር የጸጥታና ደህንነት ፖሊሲን ያራምዳሉ ብዬ የሚላቸው ትራምፕ ኢትዮጵያ ውስጥ ያለው ሰብዓዊ ቀውስ የበለጠ ስደተኞችን የበለጠ ችግርን አሜሪካ ላይ ሊያመጣ የሚችል ከመሆኑ አንጻር እሳቸውም ከሰብዓዊ እርዳታ ይልቅ ወደ ንግድ ትኩረት ሰጥተው የሚሰሩ ሰው ነጋዴም እንደመሆናቸው ጋር ተያይዞ ከዚህ በተጨማሪ ደግሞ ዩኤስ ኢንቨስትመንትን ፕሮሞት ለማድረግ ለማስፋፋት ኢትዮጵያ አሁን ያለችበት ሁኔታ ምቹ ስላሉ በአጠቃላይ የአፍሪካ ቀንድን ከኬንያ በስተቀር ስናይ እንደዚህ አይነት ምቹ የሆነ ኢንቫይሮመንትን ወይም አውድም ስለሌለው የትኩረት አቅጣጫ ተብለው ተወዳጅ ሊስት ውስጥ የማይገቡበትን ያሳያል። ሌላው የአፍሪካ ትልቁ ራስ ምታት ሁለት ዓመት ሊሞላው ጥቂት ወራት ብቻ የቀሩት የሱዳን ጦርነት ነው። የባይደን አስተዳደር የስልጣን ዘመናቸውን እያገባደዱ ባሉበት ወቅት የሱዳኑ ፈጥኖ ደራሽ ኃይል መሪ መሐመድ ሀምዳን ዳጋሎ ሄሜቲና በጦር አዛዡ አብደልፋታህ አልብርሃን ላይ የተለያዩ ማዕቀቦችን ጥለዋል። የአፍሪካን የጸጥታ ጉዳዮች የሚከታተሉት ባለሙያዎች ግን ይህ ጦርነት ትራምፕን ብዙም ያሳስባቸዋል ብለው አያስቡም። ሆኖም በቀደመው የትራምፕ ዘመን ከኬንያ ጋር የነበራቸውን ትስስር በመመልከት ኬንያ በአፍሪካ ቀንድ የሰላምና ደህንነት ተጽዕኖ ፈጣሪ ሊያደርጓት ይችላሉ ይላሉ ዶክተር በለጠ። ኬንያ ከአሜሪካ ጋር ያላት ግንኙነት እየጠበቀ፣ አሜሪካ ለኬንያ የምትሰጠው ቦታ እየጨመረ እንደዚሁም ኬንያ በቀጠናው በሶማሊያም ጭምር ያላት የደህንነት የሰላም የፖለቲካ ሚና እያደገ እንደሚመጣ መገመት ይቻላል። እንዳልሽው ዶናልድ ትራምፕ አስተዳደርም ይህንን ያስቀጥለዋል ተብሎ ይታሰባል። ዋነኛው ዓላማ አሁንም ሽብርተኝነትን በተለይ በሶማሊያ በኩል ያለውን የሽብርተኝነት ቡድኖችን ለመከላከል በሚደረገው እንቅስቃሴ ውስጥ ኬንያ የተሻለ እይታን መፍጠር መቻሏ ነው እና ፕሬዚደንት ሩቶ ከፕሬዚደንት ትራምፕ ጋር የሚኖራቸው ግንኙነት እንዴት ይሆናል የሚለው ወደፊት የሚታይ ነው የሚሆነው። ባለፉት ጥቂት ዓመታት በርካታ መፈንቅለ መንግስቶች በተካሄዱበት ምዕራብ አፍሪካ የተመሰረቱት ወታደራዊ መንግስታት ከምዕራቡ ዓለም ጋር ያላቸውን ግንኙነቶች እያቋረጡ ይገኛሉ። ዩናይትድ ስቴትስም በኒጀር የነበሯትን ሁለት የጦር ካምፖች ዘግታ እንድትወጣ ተደርጋለች። ሽብርተኝነትን መዋጋት አሜሪካ ብቻ ሳትሆን ዓለም ትኩረት የሚሰጥበት ጉዳይ መሆኑን የሚያመለክቱት ዶክተር ሳሙኤል ትራምፕ ከሌሎች የሳህል ሀገራት ጋር ትብብራቸውን ሊያስቀጥሉ ይችላሉ ብለው ይገምታሉ። እንደ ጋቦን፣ ኮት ዲቮር፣ ኬፕ ቨርዴ ባለፈውም የአፍሪካ የባይደን ጉብኝት ተካታች የነበሩ ከሎቢቶ ኮሪደር ጋር የባይደን ኢኒሽቲቭ ቢሆንም ትራምፕ ሞር ኢንትረስታቸው ፍላጎታቸው እንደዚህ አይነት የተጀመሩ የንግድ ጅማሪዎችን ክለሳ በማድረግም ቢሆን ማጽናት ላይ ስለሆነ ባይደን የመጨረሻ አፍሪካ ጉብኝት ውስጥ የተካተቱ ከአሜሪካና ንግድን ከማስፋፋት ጋር የተያያዙ ግንኙነት ያላቸው ሀገራትን እና ቅድም የጠቀስኳቸውን ጨምሮ ለእነሱ የተሻለ ድጋፍን በማድረግ በምላሹ የጸጥታ ስራዎችን እንዲሰሩ የማድረግ እንቅስቃሴዎችን ወይም ስትራቴጂዎችን ሊከተሉ ይችላሉ ብዬ አስባለሁ። አድማጮችና ተመልካቾቻችን ከተንታኞቹ ጋር የነበረንን ሙሉ ቆይታ በነገው ምሽት ዝግጅታችን ታገኙታላችሁ። ለዛሬ ያሰናዳናቸው ዘገባዎች እነዚህን ይመስሉ ነበር። ነገ በተመሳሳይ ሰዓት እንገናኛለን። ሰላም፣ በደህና ደሩ።